በዓለም ላይ ጸረ ኤድስ እንቅስቃሴዎች የሚደረገው የገንዘብ ድጋፍ መቀነስ ዛሬ ማምሻውን በአዲስ አበባ በተጠናቀቀው ጉባኤ ጎልቶ የወጣ አጀንዳ እንደነበር የኢትዮጵያ ጤና ጥበቃ ሚኒስትር አስታወቁ። ሚኒስትሩ ዶክተር ቴዎድሮስ አድሃኖም በተለይ ከአሜሪካ ድምጽ ራዲዮ ጋር ባደረጉት ቃለ ምልልስ በጉባኤው ከአስር ሺህ በላይ ተሳታፊዎች መገኘታቸውንና የተሳካም እንደነበር ገልጸዋል። ሚኒስትሩን ያነጋገረው ዘጋቢያችን እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል። አስራ ስድስተኛው የኤድስና የአባላዘር በሽታዎች ጉባኤ በአፍሪካ ወይም ኢካሳ ካለፈው እሁድ ጀምሮ ለአምስት ተከታታይ ቀናት በአዲስ አበባ ተካሂደዋል። በርካታ ጥናታዊ ጽሁፎች ቀርበዋል። ውይይቶችም ተካሂደዋል። የቀድሞው የአሜሪካ ፕሬዚዳንት ጆርጅ ቡሽና የተባበሩት መንግስታት የኤድስ ፕሮግራም ዳይሬክተር ሚሼል ሲዲቤ በጉባኤው መክፈቻ ዕለት ያስተጋቡት የገንዘብ ድጋፍ መቀነስ ጉዳይ በበርካታ ተሳታፊዎች ሲስተጋባ መቆየቱ ተገልጿል። ዛሬ ከቪኦኤ ጋር ቃለምልልስ ያደረጉት የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሃኖም ይህንን አንጸባርቀዋል። በተለይ በለጋሾች የሚሰጥ ድጋፍ ለኤች አይቪ ኤድስ ለወባም ለቲቢም ባለፈው አመት በተለይ ከዚህ የአለም ኢኮኖሚ ቀውስ ምክንያት እየቀነሰ መጥቷል። ይሄም በጣም ትልቁ የመወያያ አጀንዳ ነበረ። ተሳታፊ ወደ አንድ አቋም መጥቷል። ሁለት ነገሮችን ነው እያስተጋባ ያለው። አንድ ለጋሽ ሀገሮች ከዚህ በፊት ሲሰጡ የነበሩትን ድጋፍ ማቋረጥ የለባቸውም። የኢኮኖሚ ቀውሱ ቢኖርም አሁንም መደገፍ ይችላሉ። ስለዚህ እንዲያውም እንደዚህ ቀውስ በሚኖርበት ጊዜ ነው የዓለማዊ አንድነት መጠናከር ያለበት። ስለዚህ ይሄ መቀጠል አለበት የሚል አንድ አስተያየት ነው። ሁለተኛው ደግሞ ታዳጊ ሀገሮችም ቢሆኑ ያላቸውን ሀብት በተለይ ለጤናው ከመመደብ አኳያ የተሻለ ማድረግ እንዳለባቸውም ቀርቧል። ስለዚህ ለጋሹም ታዳጊ ሀገሮችም ሁለቱም ከዚህ በፊት የተገኘውን ውጤት ጥሩ ውጤት እየተገኘ ነው በሚያስጠብቅ መልኩና ቀጣይ በሚያደርግ መልኩ በትብብር እንዲሰሩ ነው ጥሪ እየቀረበ ያለው። ዛሬ አጋጣሚ እንዲያውም ከዚሁ ከተሳታፊዎች ውስጥ በርከት ያሉ ይህን አቋም ለማንጸባረቅ እዚሁ አዳራሽ ውስጥ ሰላማዊ ሰልፍ አድርገው ነበር። በጣም ደማቅና ቆንጆ ነበር የትኛውን አቋም ለማንጸባረቅ የሚደረገው የገንዘብ ድጋፍ ለጋሾቹ እንዳያቋርጡ መንግስታትም እንዲጨምሩ የሚል እና ጥሩ ነበረ። አዳራሹንም አድምቆት ነበር። እንግዲህ ተሳታፊው በሙሉ ወደ አንድ አቋም መጥቷል። እነዚህ ሁለቱ የዚሁ የጉባኤው ጥሩ ውጤቶች ናቸው የሚል እምነት አለን። በተለይ ከግሎባል ፋንድ ጋር ተያይዞ በዚሁ በህዳር ወር የ11ኛ ዙር አስተላልፈዋል ለሌላ ጊዜ ሊሰጥ የታሰበው በጀት እሱም እንደዚሁ መነጋገሪያ አጀንዳ ነበር ከዚሁ ከአለማዊ የኢኮኖሚ ቀውስ ጋር ተያይዞ ስለዚህ ጥሩ ነበር በአጠቃላይ የተሳካ ነበር ብዙ ነገሮችን ለመወያየት ለመማር እድሉን አግኝተናል ከዛ በተጨማሪ ብዙ ሰዎች እድሉን አግኝተዋል መቶ ሶስት ሀገሮች ናቸው የሳተፉት። ከዛ በተጨማሪ ደግሞ ይኸው ከዚሁ ከመቶ ሶስት ሀገሮች የመጣው ወደ አንድ አቋምም ሄዷል በሌላ በአገልግሎት ደግሞ በጣም የተሳካ እንደሆነ አቅርበዋል የህዝቡም እንደዚሁ በየ አካባቢው ባረፉበት ሆቴልም ሌላም አካባቢ ሲሄዱ ያገኙት ፍቅርና መስተንግዶ ሲነግሩን ነበር። በጣም ደስተኞች ናቸው። እና ዛሬ እንዲያውም ከአቅራቢዎች ውስጥ እንደዚሁ ሲያመሰግኑ ነበር ህዝቡ ያደረገላቸውን መስተንግዶ እና አቀባበሉን። ለዚህ በጣም ደስተኞችና ቆይታቸውን ከኮንፈረንሱ ተሳትፎ አንጻር ብቻ ሳይሆን ያው ያገኙትንም መስተንግዶ የህዝቡንም እንግዳ ተቀባይነት በጣም እያደነቁ ነው። ይሄም በጣም አኩርቶናል። ለህዝባችንም እንግዲህ ማመስገን ወዳለሁ። ነው ዶክተር ቴድሮስ እንግዲህ ስብሰባው የራሱ አጀንዳዎች ነበሩት። ግን አንዳንድ ርዕሶች ገን ነው የወጡና ስብሰባውን ዶሚኔት ያደርጋሉ እዚኛው ስብሰባ ላይ የገንዘብ ድጋፉ ጉዳይ ነበር ነበር ማለት ይቻላል ጎልቶ የወጣው፣ ባጠቃላይ ቆይታ ከመጀመሪያ ጀምሮ እስከ መጨረሻ እሱ ነበር። ከመጀመሪያው መክፈቻ ላይ ከፕሬዚደንት ቡሽ የተሰጠ ንግግር ነበረ፣ ከጠቅላይ ሚኒስትራችንም እንደዚሁ፣ ከዩኤንኤድስ ተወካይም እንደዚሁ የጀመረው በኋላም ቀጥሏል። ብዙዎቹ እይቶች በዚሁ ላይ እያተኮሩ ነበሩ። መጨረሻም እስከ ሰላማዊ ሰልፍ የሚደርስ ነው የሆነው። አሁን ደግሞ ዲክላሬሽን በዚህ ዙሪያ ይወጣል የሚል እምነት ያለን እየጠበቅን ነው። ስለዚህ እስከ መጨረሻ ጎልቶ የወጣው ይሄ ነው እና ሁሉም ትኩረት ሊሰጠው ይገባል። በጣም ብዙ ነገር ልንሰራ እያሰብን ነበር፣ ብዙ ነገር እናደርጋለን እያልን ነበር። ጥሩ አስገኝተናል ግን ውጤቱን የሚያስጠብቅ ለወደፊት የበለጠ ለማግኘት የሚያስችል ግን ሁኔታ አይደለም ያለው ይሄ ፋይናንሱ። ስለዚህ ዓለም አቀፋዊ የኢኮኖሚ ቀውስ ቢኖርም እስቲል ለዚሁ ስንሰራ ለቆየነው ነው ስራና የበለጠም ለመስራት በጀት ያንሳል የሚል እምነት የለንም። ሶ ይሄን ማቋረጥ የለብንም የሚል ነው ጥሩ ነበረ። ኢትዮጵያ በታሪኳ በዚህ መጠን በርካታ ሰዎች የተካፈሉበት ጉባኤ አዘጋጅታ እንደማታወቅ የጠቀሱት የጤና ጥበቃ ሚኒስትሩ ይሄ በራሱ ትልቅ ስኬት መሆኑን ተናግረዋል። ሌላ ግብ የነበረው እስከ አስር ሺ ተሳታፊ ይኖራል የሚል ነበር። ይሄም ተሳክቷል። 1361 ተሳታፊዎች ተሳትፈዋል። ይሄ በጣም ትልቅ ነው። ተሞክሮዎችን ከመለዋወጥ አንጻርም 13 ሀገራት የተካፈሉበት ይህ ጉባኤ ከፍተኛ ጠቀሜታ እንደነበረው ዶክተር ቴዎድሮስ አስረድተዋል። እኛም ከሌሎች ሀገራት ተምረናል፣ ያለንንም አካፍለናል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።